በኦሮሚያ ክልል ምስራቅ ሸዋ ዞን ከረዩ አካባቢ በክልሉ ልዩ ኃይሎችና ባለስልጣናት ሸኔ በሚሏቸው ራሳቸው ግን የኦሮሞ ነጻነት ሰራዊት እያሉ በሚጠሩት ታጣቂዎች መካከል ሰሞኑን በተፈጠረ ግጭት በህይወትና በአካል ላይ ጉዳት ደርሷል። በፈንታሌ የከረዩ አባ ገዳ አቶ ክድር ሐዋስ ቦሩ ግድያ የመንግስቱ የጸጥታ ኃይሎችና ና ታጣቂዎች እየተወነጃጀሉ ነው። የክልሉ መንግስት ዛሬ ባወጣው መግለጫ የሸኔና የህወሃት ታጣቂዎች የመንግስቱን ኃይሎች የደንብ ልብሶች እየለበሱ ጥቃት ይፈጽማሉ ሲል ከሷል። ገልሞ ዳዊት ዝርዝሩን ይዟል። ወይዘሮ ወርቄ አዋስ የሟች አባ ገዳ ክድር አዋስ ቦር እህት መሆናቸውን ይናገራሉ። ወንድማቸው ምስራቅ ሸዋ ዞን ከፈንታለ ወረዳ ግዳር ቀበሌ ማህበር ተወስደው መገደላቸውን ለቪኦኤ ገልጸዋል። መነ ባለፈው እሮብ እነሱ ለገዳ ስርዓት በተሰበሰቡበት መጡ። በስብሰባው ላይ የነበሩት በርካቶች ነበሩ። ደግሞም አርብቶ አደር የሆኑ ሰላማዊ ነዋሪዎች ናቸው። ቤት የነበሩና ወንዶች የሆኑትን ሁሉ ይዟቸው ሄዱ። በኋላ ከተያዙት ውስጥ ሁለት ሰዎች ብቻ ናቸው በህይወት የተመለሱት። የመንግስት የጸጥታ ኃይሎች ናቸው መጥቶ ይዟቸው የሄዱት። የኦሮሚያ ልዩ ኃይልና የፖሊስ ዩኒፎርም አድርገው ነው የመጡት። እኛ የገዳ ስርዓት ሰዎች ነን ብለው ለማስረዳትም ሞክረው ነበር የአባገዳ ምልክቱንም እንዲሁም የመታወቂያ ወረቀቱንም አሳያቸው። እምቢ ብለው ነው እሱንና ከእሱ ጋር የነበሩትን ሰዎች ይዛቸው የሄዱት። ሸኔ በማለት የሚጠራውን ታጣቂ ቡድንና ህወሓትን በአሸባሪነት የፈረጀው የኢትዮጵያ መንግስት በንጹሐን ዜጎች ላይ ለተፈጸሙ ጥቃቶችም ተጠያቂ ሲያደርጋቸው ቆይተዋል። ሁለቱ ቡድኖች ተመሳስለው የተሰሩ የጸጥታ ኃይሎችን አልባሳት እንደሚጠቀሙ መግለጽም ይወነጅላል። ይህ አስቸኳይ ጊዜ አዋጁን መነሻ በማድረግ በበርካታ የአገሪቱ አካባቢዎች በተደረጉ ፍተሻዎችም የተለያዩ የጸጥታ ኃይሎች አልባሳት እየተገኙ መሆኑን መንግስት እያስታወቀ ይገኛል። የፈንታላይ ወረዳ ነዋሪ መሆናቸውን የገለጡት አቶ ድልቦ አባገዳ እና ሌሎች ሰዎች ከፈንታሌ ወረዳ ግዳራ ቀበሌ ማህበር ወደ ቦሰት ወረዳ ሀሮ ቀርሳ ቀበሌ ማህበር ተወስደው እንደተገደሉ እንደሚያውቁ ተናግረዋል። የተገደሉት አርብቶ አደር የሆኑ የገዳ ስራ ሰዎች ናቸው። አባ ቦኮ ሆኖ ገዳውን የሚመራው ከድራ ዋስ ቡሩ ይባላል። እሱም ተገድለዋል ይላሉ። ሲናገሩ ከአባ ገዳ ዋስ ጋር ሌሎች ሰዎችም እንደነበሩ አቶ ድልቦ ገልጸዋል። ከግድያው በፊት በሳምንቱ መጀመሪያ አካባቢ እዛው ፈንታሌ ወረዳ ውስጥ የመንግስት ባለስልጣናት ኦነሸኔ ከሚሏቸው ታጣቂዎች እና በመንግስት የጸጥታ ኃይሎች መካከል ግጭት ተፈጥሮ እንደነበረም ተናግረዋል። ፈንታሌ ወረዳ ውስጥ ስለተፈጠረው እውከትና የአባ ገዳ ገድራ ውስጥ ግድያ የምስራቅ ሸዋ ዞን አስተዳደር ኮሚኒኬሽንስ ቢሮ ኃላፊ ወይዘሮ አዳነች አንበሱ በሰጡን ማብራሪያ ተጠያቂው ኦነሸኔ ያሉትን ራሱን ደግሞ የኦሮሞ ነጻነት ሰራዊት እያለ የሚጠራው ቡድን ነው ብለዋል። ዋይ ከነረት ቶርባን ደበርት ህሪራ ጉዳ ይህን ጉዳይ በተመለከተ ባለፈው ሳምንት ለጠቅላይ ሚኒስትሩ እና ለህግ ማስከበር ዘመቻው ድጋፍ ተደርጎ ነበር። በፈንታሌ አካባቢ በሰልፉም ላይ በርካታ ነዋሪ ተገኝቶ ነበር። በዚህ ምክንያት አባገዳዎችን ማስፈራራት ነበር። ህዝቡን ከኛ ያስመለጣችሁ ብለው ነው ለበቀል በእነዚህ ሰዎች ላይ ግድያውን የፈጸሙት እንጂ የመንግስት የጸጥታ ኃይል ወሰድ የሚባለው ስሞታ ሐሰት ነው። ከአባገዳው ጋር ሌሎችም ሰዎች ተወስደው ተገድለዋል የሚለውን ክስ ውድቅ ያደረጉት የኮሚኒኬሽንስ ቢሮ ኃላፊዋ ወይዘሮ አዳነች አሁን የመንግስት የጸጥታ ኃይሎች አካባቢውን እያረጋጉ መሆናቸውን ተናግረዋል። በተፈጠረው ሁኔታና ስለ አባ ገዳው ግድያ ዛሬ መግለጫ ያወጣው የኦሮሚያ ክልል ኮሚኒኬሽንስ ቢሮም ለግድያው መንግስት ኦነግ ሸኔ ያለውን ቡድን ተጠያቂ አድርጓል። ስለ አባገዳ ገዳ ከድራዋ ስም ሐዘኑን ገልጸዋል። ሸኔ በማለት የሚጠራውን ታታቂ ቡድንና ህወሓትን በአሸባሪነት የፈረጀው የኢትዮጵያ መንግስት በንጹሐን ዜጎች ላይ ለተፈጸሙ ጥቃቶችም ተጠያቂ ሲያደርጋቸው ቆይተዋል። ሁለቱ ቡድኖች ተመሳስለው የተሰሩ የጸጥታ ኃይሎችን አልባሳት እንደሚጠቀሙ በመግለጽም ይወነጅላል። ይህ አስቸኳይ ጊዜ አዋጁን መነሻ በማድረግ በበርካታ የአገሪቱ አካባቢዎች በተደረጉ ፍተሻዎችም የተለያዩ የጸጥታ ኃይሎች አልባሳት እየተገኙ መሆኑን መንግስት እያስታወቀ ይገኛል። ለአሜሪካ ድምጽ ገልሙዳዊት ከአዳማ